ከክልሉ ተወላጆች መካከል ዶክተር ብርሃነ መስቀል አበበ የኦሮሞ ተማሪዎች ጥያቄ የአዲስ አበባና ፊንፊኔ ዙሪያ ልዩ ከተሞች የተቀናጀ ማስተርፕላን ጥያቄ ብቻ አድርጎ መውሰድ ስህተት እንደሆነ ይገልጻሉ። ኦሮሞ የቡና የቱሪስት መስህብ የማዕድን መሬት የእርሻና ገዢ የከተማ መሬቱን ያለ አግባብ እየተነጠቀ ነው የሚሉት ዶክተር ብርሃነ መስቀል የመሬት ባለቤትነት ጥያቄ አንዱ የተቃውሞ ምንጭ ነው ይላሉ። ሌላኛው ጥያቄ ደግሞ የቋንቋ ጉዳይ ነው። በአድዋ ጣሊያንን ከሀገር በማባረር የአንበሳውን ድርሻ የወሰደ ጀግና ህዝብ፣ በሶማሊያ ወሮን የነበረውን ጠላት በማስቆም ትልቅ መስዋዕትነት የከፈለ ለኢትዮጵያ አንድነት እስከ ዛሬ ድረስ ትልቅ መስዋዕትነት የከፈለ ይህ ህዝብ ዛሬ በኢትዮጵያ መንግስት ቢሮክራሲ ውስጥ ውክልና የለውም። በኢኮኖሚ ውስጥ ውክልና የለውም። በማህበራዊ ጉዳዮች ውስጥ ውክልና የለውም። በከተማ ውስጥ ህዝባችን ውክልና የለውም። ይሄ ደግሞ አንድ በዋነኛነት የተደረገው የመንግስቱ የስራ ቋንቋ የኦሮሞን ህዝብ የሚያገል የስራ ቋንቋ በመሆኑ ምክንያት። ዶክተር ብርሃነ መስቀል አክለውም ኦሮሞ ህገ መንግስቱ የፈቀደለትን ራስን በራስ የማስተዳደር መብቱ አልተረጋገጠም በማለት አንዱ የተቃውሞ ጥያቄ መሆኑን ያስረዳሉ። የፖለቲካ ተንታኝ የሆነው አቶ ጀዋር መሐመድ እንደሚለው ደግሞ በኦሮሚያ ተማሪዎች እየተጠየቀ የሚገኘው ጥያቄ ከሀምሳ ዓመታት በፊት የመጫናቱ ቱለማ ማህበር መስራች የሆኑት እነ ጀነራል ታደሰ ብሩ ሲጠይቁት የነበረው ጥያቄ ነው። የኦሮሞ ህዝብ ጥያቄ ሀገር የመገንጠል ጥያቄ አይደለም። የኦሮሞ ህዝብ ጥያቄ ከሌላው ጋር አብረን አንኑር አይደለም። ትላንትናም አይደለም፣ ዛሬም አይደለም። ወደኋላ ተመልሰን የዛሬ ሀምሳ ዓመት እነ ጀነራል ታደሰ ብሩ ነዋቆ ያነሷቸውን ጥያቄዎች ተመልሰን እንያቸው። አንደኛው ባለንበት አካባቢ ላይ በኛ መሬት ላይ መተዳደር ያለብን በኛው ሰው እኛ በመረጥ ነው እንጂ ከሌላ ቦታ ተሹሞ በሚመጣ ሰው አይደለም። የራስን በራስ የማስተዳደር ጥያቄ አንድ። ሁለተኛ እንደ ማንኛውም ማህበረሰብ የራሳችን ባህል አለን፣ የራሳችን ቋንቋ አለን፣ የራሳችን ማንነት አለን። ማንነታችን መሸማቀቅ የለብንም፣ በቋንቋችን ማፈር የለብንም። በራሳችንን ሆነን መኖር መቻል አለብን። ሶስተኛው ጥያቄ እግዚአብሔር የፈጠረልን ንብረት አለን፣ ሀብት አለን በዛ ሀብት ላይ እኛ ተጠቃሚ መሆን አለብን። በእኛ ሀብት ላይ እኛ ተመልካች፣ ሌላው ተጠቃሚ መሆን የለበትም የሚል የሆነ ጥያቄ ነው ያነሳው ዛሬም ትግሉ እየተካሄደ ያለበት በዚህ ሶስቱ ላይ ነው። እርግጥ የኦሮሚያ ብሔራዊ ክልላዊ መንግስትና የፌዴራሉ መንግስት ለተቃውሞ መነሻ የሆነው ማስተርፕላን ህዝቡ ፈቃደኛ እስካልሆነ ድረስ ተግባር ላይ አይውልም የሚል ተደጋጋሚ መግለጫ የሰጠ ቢሆንም ጀዋር መሐመድ እንደሚለው የኦሮሚያ ምክር ቤት በቅርቡ ያጸደቀው ህግ ቁልፍ የሆኑ ሌሎች የኦሮሚያ ከተሞችን ጭምር በፌዴራሉ መንግስት ቁጥጥር ስር እንዲገቡ ያደርጋል የፌዴራል አርበን ላንድ ዲቨሎፕመንት ኮርፖሬሽን የሚባል አዲስ ኮርፖሬሽን አቋቁመዋል። እነዚህ ዋና ዋና የሆኑ ከተሞች እንደ አዳማ ያሉ እንደ ጅማ፣ እንደ ሻሸመኔ ያሉ ትልቅ ከተሞች ከዛ አልፎ ደግሞ የፋይናንሽል ቲ የሆኑ እንደነ አዶላ እንደነ አወዳይ ያሉ ወይ ወርቅ ወይ ደግሞ የጫት ንግድ ያለባቸው ከተሞች በዚህ ስር ያስገባና እነሱ ውስጥ ያለውን መሬት ደግሞ በፌዴራል መንግስት እንዲተዳደር ያደርጋል። ብዙዎች እንደሚሉት አሁን በኦሮሚያ ክልል የተቀሰቀሰውን ተቃውሞ ለማርገብ መንግስት ማስተር ፕላኑን ጨምሮ የክልሉ ምክር ቤት ያጸደቀውን የኦሮሚያ ከተሞች የመሬት አስተዳደርን የተመለከተ ህግ ሊሽሮ ይገባል ይላሉ። በተጨማሪም ሌሎችን መሰረታዊ ጥያቄዎችንም መንግስት ከህዝቡ ጋር እየተመካከለ ከተሻከረ መፍታት እንደሚገባው ይጠቁማሉ። የኢትዮጵያ መንግስት ሸሪክ የሆነችው ዩናይትድ ስቴትስም በውጭ ጉዳይ መስሪያ ቤቷ በኩል ባስተላለፈችው መግለጫ ተማሪዎቹ ያነሷቸውን የተቃውሞ ጥያቄዎች መንግስት በምክክር እንዲፈታ አሳስባለች። ለዶቸቨሌ ለተጠናቀረው ዘገባ ናትናኤል ወልዴ ነኝ ከዋሽንግተን ዲሲ